ወጣቱ እንግዳችን ዳዊት ድሪምስ ይሰኛል። ከህይወት ውጣ ውረድ የተማረውን ለበርካታ እንደሱ ያሉ ወጣቶች በማጋራት የተሻለ የህይወት ግብ እንዲኖራቸው የሚያግዝ ወጣት ነው። በመጽሐፍና በምስሎች ከሚያቀርባቸው አነቃቂ ሀሳቦች በተጨማሪ የክህሎት ስልጠናዎችንም ይሰጣል። እስካሁንም ከአንድ ሚሊየን በላይ ወጣቶች የሙያ ክህሎት ትምህርቶች እንዲደርሳቸው እንዳደረገም ይናገራል። ከዳዊት ጋር ቆይታ ያደረገው ሀብታሙ ስዩም ነው። ውይይታቸው ለየት ያለው መጠሪያው ከምን የመነጨ እንደሆነ ከሚያስረዳበት ይጀምራል። ስሜ እንደሚታየው እኔ ዳዊት ድሪምስ ነው የምባለው። ዳዊት ድሪምስ የተባልኩበት ድሪምስ የአባቴ ስም ሳይሆን የእኔ ህልም ነው። የእኔ ዓላማ ሰዎች ትልቅ ህልም እንዲኖራቸው እና ህልማቸው ለማሳካት እንዲወጡ መርዳት ነው። ድሪምስ የእኔ ህልም ነው። ድሪምስ ማለት ዳዊት በርለንትለስ ኢትዮጵያን አፍሪካን ሞቲቬሽናል ስፒከር ነው ሲበተን ማለት ነው ስለዚህ የኔ ትልቅ ድሪምስ ነው፣ ወይ ደግሞ ኢትዮጵያና አፍሪካን መቀየር ነው። እንግዲህ ዳዊት ሰዎችን ወደ መልካም መነቃቃት የሚያስገቡ ንግግሮችን በማድረግና የክህሎት ስልጠናዎችን በመስጠት ነው የምትታወቀው። ወደዚህ አገልግሎት እንድትገባ ያደረገህ ዋነኛ ምክንያት ምንድን ነው? ስለዚህ እኔ በህይወት በጣም ብዙ ከባባድ ፈተናዎች በማልጠብቃቸው ሰዓት አጋጥመውኛል። በመጀመሪያ ወደ ኢትዮጵያ ስገባ ከኢትዮጵያ ከመግባቴ በፊት በአስመራ ኤርትራ ነው የምሰራው የነበርኩ፣ በሚታወቀው የነበሩ ቻለንጆች ወደ ኢትዮጵያ ስመጣ ሶስት ሺ ብር ብቻ ነው ይዤ የመጣሁ። ስለዚህ ከትልቅ ደረጃ የምሰራ የነበርኩ ገና ከዜሮ ከሶስት ሺ መነሳት ነበረብኝ። ከእሱ ከሱ ተለፍቼ ደግሞ በአንድ ዓመት ውስጥ የኮምፒውተር ስራዎች እሰራለሁ ብዬ የኮምፒውተር ስራዎች ጀመርኩ። ከዛ የካፌ ስራ አለ ብዬ የካፌ ስራ ጀመርኩ። ትላልቅ ግቦች አስቀመጥኩ እና በጣም ትልቅ ድርጅት በአንድ ፎቅ ሙሉ አንድ ፎቅ ሙሉ ሳሆን አንደኛ ፎቅ የአንድ ህንጻ ሙሉ ተከራይተን በትልቅ ደረጃ እየሰራን ነበር። ከዛ ግን የሀያ ሁለት ጎላጎላ አካባቢ ያለ ፎቁ የነበረበት መቆፈር ጀምረና ና ለሶስት አመት እንደተቆፈረ ስድስት ወር ይፈጃ የተባለ የአስፋልት መንገድ በዚህ ሶስት አመት በየ ወሩ በየ ስድስት ወሩ በየ አንድ ወሩ አንድ ነገር እየጨመርኩ ማለት ነው። ከባድ ከባድ ከባድ ኪሳራ ከሰርኩ፣ የሌለ ኪሳራና በጣም በህይወቴ ተስፋ ቆረጥኩ። በዛ ሰዓት እያደረግኩት እጅግ በጣም መልካም ነገር ካለ ግን ጥናት ጀመርኩ። ህይወት ምንድን ነው? ለምንድን ነው ስኬት የሚባለው ምንድን ነው? እንዴት ነው ማሳካት የምንችለው? እንዴት ነው ህይወታችን መቀየር የምንችለው ብዬ ማጥናት ጀመርኩ እና በዛ ሰዓት እያለቀስኩ ነበር እኔ ምንድን ነው፣ መጀመሪያ ከኤርትራ ዜሮ መጣሁ፣ አሁን ደግሞ ሌላ ገባሁ ብዬ የማለቅ የነበርኩ ሳጠና በአለማችንም ሆኖ በሀገራችን ትልቅ ደረጃ የደረሱ ሰዎች የሆነ ሰዓት የተፈተኑበት፣ ያለቀሱበት፣ የበቅበት፣ የተሰሩበት፣ የተቸገሩበት ሰዓት እንደነበርና ይህ የፈተና ሰዓት ሲቋቋሙት ግን ህይወታቸው ብቻ ሳይሆን በሀገራችን ትልቅ ደረጃ ማድረግ እንደቻሉ ነው የተረዳሁት። የእነሱ ታሪክ ሳጠና የኔ ፈተና አነሰብኝ። እና ኦኬ፣ እንደዚህ ከሆነ በደንብ ማወቅ አለብኝ። አእምሮዬ መመገብ አለበት። አእምሮ ድሀ ስለሆነ ትክክለኛ እውቀት ስለሌለው ነው ይሄ ሁሉ ተስፋ ምቆርጦ ያለሁ ጥናት ጀመርኩ። ከዚያ ጀምሮ እስከ ዛሬ ድረስ ጥናት አላቀምኩም። ምክንያቱም ያወቅ የተረዳሁት ነገር ካለ የሰው ልጆች አናውቅም፣ አለማወቃችን ነው የምናሸንፍበት መንገድ። አለማወቃችን ነው ሁሌ እንደሚሸነፍ ሆነ የሚያደርገን። እነዚህ ጥናቶች ሳጠናቸው ግን በውስጥ የተፈጠረ ምንድነው እንዴ ይሄ ምስቴማ ለእኔ ብቻ መሆን የለበትም። ሁሉ ሰው ማወቅ አለበት። በቃ እኔ ብቻ ሳልሆን ያሰለጠንኳቸው ሰዎች በቃ እነዚህ እውቀቶች ያወቀ ሰው ማካፈል ይፈልጋል። እና እኔ ደግሞ ማካፈል እፈልጋለሁ። ያየሩት ነገር ደግሞ ምንድን ነው አሁን በዩትዩብ፣ በፌስቡክ፣ በሬዲዮ፣ በቲቪ እነዚህ ሼር አደርጋቸዋለሁ። እና በጣም እንደኔ ተቸግረው የነበሩ ሰዎች ከሳቸው የነበረ ሰዎች እነዚህ መልእክቶች ሲሰሙ እነሱ ማሸነፍ እንደሚችሉ በቃ ደስ ይላቸው፣ ሲቀየሩ፣ ተስፋ ሲያደርጉ ሳይ ደስ ይለኛልና በበለጠና በተሻለ መንገድ ደግሞ አሁን ማካፈል እፈልጋለሁ። በአሁኑ ጊዜ በርካታ ኢትዮጵያውያን ወጣቶች በየዕለቱ የሚገጥማቸው ችግር አለ። አዎንታዊ አስተሳሰቦችና አርቆ ማለም በምን መልኩ ነው ከሚገጥሟቸው ችግሮች ሊታደጋቸው የሚችለው? መጀመሪያ ወደ ህልም ስንመጣ ህልም የምናስቀምጥበት አላማ ስለ ደላን ስለተመቸን ነገሮች ስለ ተስተካከል አይደለም ህልም የሚያስፈልገው አሁን እናንተ ከአሜሪካ ነው ይሄ ፕሮግራም የምታስተላልፉት እንደነገርከኝ ለምሳሌ በአሜሪካ ማርሲንዲሰርኩኝ ምንም ነገር ሁሉ ጨለማ እያለ ነው ትልቅ ህልም አለኝ ያለው እና የማንኛውም ትልቅ ደረጃ የደረሰ ሰው ትልቅ ህልም አለኝ የሚሉ ቃላቶች ባያወጣቸውም የሚታየው ነገር አለ። አንድ ሰው ጉድጓድ ሆኖ ፈተና ውስጥ ሆኖ ኪሳራ ሆኖ በሽታ ሆኖ በኮሮና ቫይረስም ሆኖ ሌላ መከራም የፖለቲካዊ የኢኮኖሚያዊ ቀውስ ሆኖ በዛ ችግር ውስጥ ትልቅ ህልም ማለም ይችላል። አሁን ትልቅ ህልም ያለው ሰው ጠዋት ተነስቶ ስለ ችግር አያለቅስም በችግር አይሸነፍም። ተኝቶ አያረፍድም። ጠዋት ተነስቶ የህልም ለማሳካት ትልቅ ህልም የሌለው ሰው ግን ጠዋት ይነሳልና እንደ ሁኔታ ነው። በዓል ከሆነ አዲስ ዓመት ከሆነ የሆነ ሰው ይሄ ነገር ሰጣለ ወይ ገንዘብ ሰጣለ ከተባለ ደስ ነው የሚለው፣ ግን በፈተና ከተጀመረ በመከራ ከተጀመረ ያለቅሳል። መተኛት ነው የሚፈልገው፣ መዝናናት ነው የሚፈልገው፣ ማረፍ ነው የሚፈልገው። ትልቅ ህልም ያለው ሰው ቀኑ መልካም ይሁን አይሁን ኢኮኖሚያዊ ቀውስ ይኑር አይኑር፣ ፖለቲካዊ ረብሻ ይኑር አይኑር፣ ህይወቱን ለመቀየር፣ ቤተሰቡን ለመቀየር፣ ከዛ አልፎም ሀገሩን ለመቀየር ጠዋት ተነስቶ ህልሙን ለማሳካት ይወጣል። መከፈል ያለበት መስዋዕትነት ደግሞ ያለምንም ድርድር ይከፍላል። ስለዚህ አብዛኛው ጊዜ የሚጠየቁ ጥያቄዎች ዳዊት፣ የምታስተላልፈው መልእክት ደስ ይላል፣ ግን እኔ ብር የለኝም፣ እኔ ሰው የለኝም፣ እኔ ትምህርት የለኝም፣ እኔ እንደዚህ ችግር አለብን። አዎ እሱ ችግርህ ነው። አሁንም እጠይቅሃለሁ ችግር ሳይሆን ምን መሆን ትፈልጋለህ? ምን ማድረግ ትፈልጋለህ? የት መድረስ ትፈልጋለህ? በግል በስራ ደረጃ ምንድን ነው ማሳካት የምትፈልገው? በቤተሰብ፣ በሀገር ደረጃ፣ በአህጉር ደረጃ ምን ለውጥ መፍጠር ትችላለህ ነው የኔ ጥያቄና ሰው አላማው ሲወስን፣ ህልሙ ሲወስን፣ ግቡ ሲወስን፣ የት መሄድ እንደሚፈልግ ሲወስን፣ እነዚ ችግሮች አሸንፎ የተሻለ ደረጃ መድረስ ይችላል። ዳዊት ቀደም ብለህ ከጠቀስከው ጋር የሚሄድ በአሁኑ ጊዜ በርካታ ወጣቶች ራሳቸውን የተሻለ ቦታ ለማድረስ እየጣሩ ይገኛሉ። በሌላ በኩል ደግሞ በግጭቶችና በማህበራዊ መገናኛ ንትርኮች ውስጥ ጊዜያቸውን የሚያሳልፉም አሉ። መሰል ስልጠናዎች እነዚህን ሁኔታዎች ለመቀየር ምን ያክል ኃይል አላቸው? እኔ አሁን በዚህ ሶስት አራት አመት ውስጥ እስከ አንድ ነጥብ አምስት ሚሊዮን ሰዎች የማሰልጠን መርጠል እንችላለሁ እና ያሰለጠንኩት ሰው የተለያየ ነው። ፈልጎ ራሱ መጥቶ ፈለጠናለ ምንም ሳይፈልግ አለቃው ስላዘዘው፣ ወይ ደግሞ አስተማሪው ስላዘዘው ያሰለጠንኳቸው አሉ። አሁን ለምሳሌ ከአስር በላይ ዩኒቨርሲቲዎች በሀገራችን በተለያዩ በአዲስ አበባ ብቻ ሳይሆን በባህር ዳር፣ በጅግጅጋ በላይ ተሰዶ እያልን አስር ዩኒቨርሲቲዎች አዲስ አበባ ውጭ አሰልጥኛለሁ እና እዛ ስንሄድ አብዛኛው ጊዜ ሞቲቬሽን ስልጠና ፐርሰናል ዴቨሎፕመንት ስልጠና ሲባል አብዛኛው ጊዜ በመልካም አይቀበሉ፣ እነዚህ ደግሞ ሊለፈልፉ ነው የሚሉ ከዛ ግን የምንሰጠው ስልጠና ዝም ብሎ ወሬ ሳይሆን መሰረት ያለው መሆኑ በሕይወታቸው ለውጥ ማምጣት እንደሚችል መሆኑ ሲረዱ ሲያዩት ሲቀምሱት በደንብ ሲያጣጥሙት ማለት ነው። የሚገርም መጨረሻ አሁን የሰጠነው ስልጠና በጎንደር ዩኒቨርሲቲ ነበረ። ከአምስት መቶ ስድስት መቶ ሰዎች በላይ ነበሩ። አሁን አዳራሹ ከሚችለው በላይ ነው እንጂ የነበረ በጣም ምቀት ነበረ። ስልጠናው ሙሉ ቀን ነው። ተማሪዎች ናቸው። ምንም ቀን ምንም አንድ ተማሪ ከክፍሉ አልወጣ ሙሉ ቀን ማለት ነው። እሱ አልበቃ ተብለው ከዛ ደግሞ ማታ ከአስራ ሁለት ሰዓት በኋላ መቀጠልንና በቃ አንድ የተረዳሁት ነገር ሁሉ ሰው መልካም ነው። ሁሉ ሰው ጥሩ ነው። ሁሉ ሰው ድንቅ ነው። ምክንያቱም ሁላችን የፈጣሪ ልጆች ነው። ግን ትልቁ ችግራችን አለማወቅ ነው። በፍቅር በሰላም ወሬ ትተን፣ አላስፈላጊ የሶሻል ሚዲያ ረብሻ ትተን፣ አላስፈላጊ ግጭት ትተን፣ የሚለያየን ነገር ትተን፣ በፍቅር በአንድነት በሰላም መስራት የምንችልበት ትክክለኛ ምግብ የአእምሮ ምግብ ሲመገብ ሰው ማለት ነው። በቃ ይቅርታ ተጠያይቀው ደስ ብላቸው፣ ከዚህ በኋላ ትልቅ ላይ እናመጣለን። ሀገራችን መቀየር እንችላለን። ሀገራችን ብትቀየርን እኛ ነው መቀየር አለብን። ሀገሬን ብትቀየር እኔ ነው መቀየር አለብን። ከማንም አልጠብቅም ብሎ ነው ይሄድና በተግባርም እንዳየሁት እዛ ብቻ ሳይሆን በተለያዩ የመንግስት ተቋሞች፣ የክል ተቋሞች፣ ባንኮች፣ ሆቴሎች የአየሩ ስልጠና ሰው አለማወቅ ነው። ሰው በፍቅር የሚያሸንፍበት መንገድ በሰላም ያለ ሙስና ያለ ማጦር በሚያሸንፍበት መንገድ እንዳለ ካወቀ እና በዛ ደግሞ ካመነ እነሱ ካለው መሄድ አይፈልግም ወደ ረብሻ። በእጅጉ አመሰግናለሁ። ከመለያየታችን በፊት ምን ያክል ወጣቶችን ለማገዝ ቻልክ? ቀጣይ ዘመን ግብህስ ምንድን ነው የሚለውን ባጭሩ ንገረን። እስካሁን ድረስ አንድ ነጥብ አምስት ሚሊየን አጠቃላይ ሰዎች ያሰለጠን ነው። ወጣቶች ብቻ ሳይሆን ሌላ ሰዎች አሁን በዚህ ሁለት ሺ አስራ ሶስት አስር ሚሊዮን ሰዎች መድረክ እንችላለን፣ እምነት አለን። እሱ እየሰራ ነው። የኔ ትልቁ ህልም አንድ ዶላር ከአንድ ብር እኩል ማድረግ ነው። አሁን ይህ የማይሆን ያበዱ ሰዎች ህልም ነው የሚመስለው፣ ግን ትልቅ ህልም የሚያስፈልገው እንደሱ ነው። ከሌላ ወረቤት አሁን የሚያጋጩን ያሉ በሀገራችን ሁሉ ነገሮች ትተን፣ ትኩረታችን የወሰዱ ሀሳባችን፣ ስሜታችን፣ ጉልበታችን የወሰዱ ሁሉም ነገር ትተን፣ ሀገራችን ለማሳደግ በአፍሪካ ለውጥ ለማምጣት አንድ ዶላር አንድ ብር እኩል ለማድረግ ከሰራን ማን ነው የሚከለክለን? የከለከለን ሰው ካለ ራሳችን ብቻ ነው። ስለዚህ ራሳችን በመቀየር በእርግጠኛ ሀገራችን መቀየር እንችላለን። ዳዊት ድሬምስ የአነቃቂ ንግግሮች አቅራቢና የሙያ ክህሎት አሰልጣኝ፣ ለነበረን ቆይታ በእጅጉ አመሰግናለሁ። ዳግም እንገናኛለን። ለአሁኑ መልካም ምሽት ይሁንልህ። አመሰግናለሁ። መልካም ምሽት።